ፕሮፌሰር አረን ተስፋዬ በዊሊያም ፓተርሰን ዩኒቨርሲቲ የፖለቲካል ሳይንስ ዲፓርትመንት ዋና ኃላፊ፣ አቶ ኤልያስ ወንድሙ የፀሐይ አሳታሚ ድርጅት መስራች እና ባለቤት፣ ሁለታችሁም የምትኖሩት በሀገር አሜሪካ ነው። ጆ ባይደን የዩናይትድ ስቴትስ አርባ ስድስተኛው ፕሬዚዳንት ሆነው በ2020 በተካሄደው ምርጫ አሸናፊ ሆነዋል ወይም ተመርጠዋል። ይህ ለአሜሪካ የአገር ውስጥ ፖለቲካ ምን ማለት ነው? የእሳቸው መመረጥ ምን ፋይዳዎች ይኖሩታል? ሊቀርፉት የሚችሉት ችግሮች፣ ሊቀይሱት የሚችሉት አቅጣጫዎች ምን ይሆናሉ? በቅድሚያ ፕሮፌሰር አሮን አመሰግናለሁኝ። በእውነትም የተደረገው ምርጫ በጣም የሚገርም ነው። የአሜሪካ ህዝቦች ታቃቸው ዳይቨርስ ናቸው እና ፕሬዚደንት ኤሌክት ባይደን እንደተናገሩት ኤራ ኦፍ ግሪን ደሞናይዜሽን አልፏል እና የቀድሞ ፕሬዚዳንት ገና ፎርሳቸው ገና ኮንሲደር አላደረጉ ሚስተር ትራምፕ። ሆኖም በጣም ዲቫይዚቭ የሆኑ ሰው ነበሩ። በብዙ ነገር ሀገሩን አንድ ለማድረግ ለማስማማት እንደ ተሃድሶ አይነት ፖለቲካ ለማራመድ አቅደዋል። ትላልቅ ቻለንጆች አሉ። አሁን አሜሪካ ፌስ የምታደረገው ዋናው ነገሩ ይሄ ኮቪድ ፓንዴሚክ ነው። ጆ ባይደን ትልቅ ቦርድ ሲሚለር ቱ በወርልድ ዎር ቱ ጊዜ እንደተደረገው ትላልቅ ቦርዶች፣ ናሽናል ቦርዶች ፈጥረው ታዋቂ ሰዎችን ከሕክምናም ከኢኮኖሚውም ከትራንስፖርቴሽንም ከሁሉም ነገር ያዘለ ኦርጋናይዜሽን ፈጥረው ኮቪድ ናይንቲንን ለመዋጋት አቅደዋል። እንዲያውም ትልቁ ነገር አሜሪካ ኮቪድ ናይንቲንን እስካሁን ኮንሰርት ያፈጣ ለመዋጋቷ ትልቅ ሼም ሆነዋል። ለህዝቡ ዩ ኤስ ላንድ ኦፍ ኦል ፖሲቢሊቲስ፣ ጨረቃ የሚልኩ ሰዎች ይህንን አለማድረጋቸው ግን የቀድሞ ፕሬዚደንት በስመው በዚህ ነገር በማክሮ ላይ በለላሰውም እና ሶ ኮቪድ ናይንቲን አንዱ ነው። ሁለተኛ ኢኮኖሚውን ማጎልበት ይፈልጋል ሚስተር ባይደን። እንደምታቁት ኢኮኖሚው በጣም ወርዷል። ጂዲፒ ግሮዙ በጣም ወርዷል በኮቪድ ምክንያት። ሶስተኛው ብዙ ሶሻል ፕሮቴስቶች ነበሩ። የብላክ ላይቭስ ማተር ነበረ፣ የሰራተኞችም ነበረ። ትልቁ ደግሞ የኢሚግሬሽን አንዶክመንትድ ወርከርስ ኢሚግሬሽን ችግር ነበረ እና በአጭሩ የሚስተር ትራምፕ አሜሪካ ለአሜሪካን ሀገር ብዙም ፋይዳም አልፈጠረም። ዲቫይድድ ገቨርንመንት ነው የፈጠረው። ህዝቡም ተከፋፍለዋል፣ ኮቪድ ናይንቲንም አጥቶታል፣ ኢኮኖሚም ተንዛረዋል። በዚህ ላይ የኢሚግሬሽን ነገር ዎል ሰራለሁ እያለ ብዙ ነገር እንትን ብለዋል። እና ይሄ ሁሉ የሚያስከፋ ፖለቲካ ወጥተው አሁን ሚስተር ባይደን የሚያደርገው አገሩን ሂል ለማድረግ ነው እና በዛ አቅጣጫ እየተራመደ ነው። ሪፐብሊካኖች ይርዱት አይርዱት፣ ኢንደሰነት እሱ ትልቅ ነገር ነው። በዚህ ላይ ደግሞ ብዙ ኦፕቲሚዝምም አያስፈልግም። ምክንያቱም ለአንድ ተርም ነው የሚሄደው እና ነው የዛሬ አራት ዓመት ደግሞ ሌላ አንዱ ደግሞ ኮንሰርቫቲቭ ይመጣ ወይም ራሱ ሚስተር ትራምፕ ሊመጣ ይችላል እና ብዙ የፖለቲካ መሪዎች ኮሸስ ናቸው በዚህ ነገር ነው። ማለት አቶ ኤልያስ፣ ባይደን በአሸናፊነት ተወጥተዋል። በእርግጥ በዛ ውስጥ ይህንን ለውጥ ከይሹ ከነበሩት ወገኖች ውስጥ አንዱ ኢትዮጵያውያን አሜሪካውያን ናቸው። የእነሱስ ሚና ምን ይመስል ነበር? እርስዎን ጨምረው እንደዚሁ በማስተባበሩ ሂደት ውስጥ እንደነበሩ ይታወቃል። ምን አይነት ጥረቶችን አድርጋችኋል? ስኬታችሁንስ እንደምን አይታችሁታል? በጣም አመሰግናለሁ። ከሳሁን የኛ የኢትዮጵያውያኖች ተሳትፎ በዚህ ምርጫ ላይ እስካሁን ድረስ ከነበረው በላይ ነው። ምናልባት የኢትዮጵያውያን ማህበረሰብ በአሜሪካ ሀገር በምርጫ በመሳተፍ ደረጃ በኦባማ ጊዜ ነው በጣም ትልቁን አስተዋጽኦ ያደረጉት። የአሜሪካ መንግስትም ኢትዮጵያውያኖችን በቅጡ ማወቅ እና መድረስ የጀመረው በጆርጅ ቡሽ ጊዜ ነው፣ እነሚሚ አለማየሁን የመሰለ ሰው መሾም በጀመረበት ጊዜ ነው እነ አምባሳደር ዳንኤል ዮሐንስን የመሰሉ ሰዎች ሲሾሙ፣ ኦባማም ስልጣን ከያዘ በኋላ እንደነዚሁ ዮሀንስ አብርሃምን እነ አዲሱ ደምሴን የመሳሰሉ ሰዎችን ይዞ ነው ወደ ዋይት ሀውስ የገባው። ይሄ ትልቅ በር ነው ለኢትዮጵያ የተከፈተው። አንደኛ መቻሉ፣ ሁለተኛ ነገር ደግሞ የእኛም ልጆች እዚህ ሀገር በስደት ወላጆቻቸው መጥተው ልጆቹ እዚህ ተወልደው ተምረው አድገው ለዚህ ደረጃ መብቃታቸው የኢትዮጵያውያኖችን ዓይን የከፈተ ነው። ይሄ በዚህ ዛሬ አራት ዓመት ስልጣን የያዘው መንግስት በአሜሪካን ሀገር ብቻ ሳይሆን በዓለም ላይ ትልቅ በተለይ አሜሪካን ያዋረደ አሜሪካኖችን የከፋፈለ የዲሞክራሲን በዓለም ላይ ስትሰብክ የነበረችው አገር ውስጥ ዲሞክራቲክ ያልሆኑ ስርዓቶችን በተለይ ይሄ አገር እንግዳ በመቀበሉ ነው የሚታወቀው። ሁላችንም እዚህ ሀገር መተን የኖር ነው ቤተሰቦቻችን ወዳጆቻችን የኖሩት እና ለቤተሰቦቻቸው የበቁበት ለራሳቸውን የሚቻሉበት ዋናው ምክንያት እንግዳ ተቀባይ በመሆናቸው ነው። በጣም በዓለም ላይ የሚያስደንቃቸው ትልቁ ፆታቸው እሱ ሆኖ ሳለ ያንን ማፈሪያ እንዲያፍሩበት ሁሉ ሆነ እና ያ ደግሞ በተዘዋዋሪም ሆነ በቀጥታ እኛን ኢትዮጵያውያኖች ቀጥታ ነው ህይወታችንን አፌክት ያደረገው። በተለይ ደግሞ ከሀገራችን ኢትዮጵያ ጋር ከመጣንበት አህጉር ያለው ንቀትና ያልተገባ አስተያየት ይህ ነው የሚባል አይደለም። ለዚህ ለሚሰሙ ሰዎች ያንን ማስረዳቱ አስፈላጊ አይመስለኝም። ብልግናውን ጨምሮ ጥቁሮች ላይ ደግሞ ያለው አፀያፊ አስተያየት እንደዚሁ ነው። በአለም ላይ ካሉ በጣም የታወቁ ዛሬ ከሀምሳ ዓመት በፊት የነበሩ ዘረኛ በአሁኑ በዚህ ዘመን በሀያ አንደኛው ክፍለ ዘመን ጠፉ የምንላቸውን ሰዎች እነሱን መሆኑ ብቻ ሳይሆን ከየተደበቁበት ጉድጓድ እንዲያወጣቸው እና ፊት ለፊታችን እንዲጋረጡ ሆኗል። ዛሬ ጥቁሮች ላይ የደረሰው እያንዳንዱ ነገር ኢትዮጵያኖች ላይ ደርሷል። ዛሬ ሰላሳ ዓመት ኢትዮጵያዊ በ ቤዝቦል ቡድላ ተደብድቦ የሞተበት ሁኔታ ነበረ። ኦሪገን ውስጥ በፖሊስ ደግሞ፣ ዋሽንግተን ዲሲ ውስጥ የተገደለ እንደዚሁ ሌላ ወንድማችን ነበረ። አፍሪካን አሜሪካኖቹ ላይ የደረሰው በሬሲዝም ተደረሰ የሚባለው ቴሌቪዥን ላይ የሚታዩት እና ዓለም ላይ ወጥተው የሚታዩት ነገሮች ሁሉ ኢትዮጵያውያኖችም እንደ ጥቁርነታችን ደርሶብናል። ዛሬ ባይደርስብን እንኳን ነገ ይደርስብናል ብለን እየፈራን ነው የምንኖረው። ያንን አገር የፈጠረ ሰው ነው እና በዛም ምክንያት ኢትዮጵያውያኖች ተሰባስበን ይሄንን ሰውዬ ከዚህ ካለው ስልጣን ላይ እንዲወርድ ዲሞክራሲ የሚባለው እንግዲህ ይሄ ነው። ዲሞክራቲክ ራይት የሚባለው እንግዲህ ይሄ ነው። ይሄንን ኤክሰርሳይዝ አድርገን ወጥተን በድምጻችን ልናወጣው የቻልንበት እንደው ምናልባት እንደ መጨረሻው እንደ የግመሏን ጀርባ የሰበረው ስንጥሯነች እንደምትባለው እንደ ስንጥር ሆኖ የወጣው በአባይ ጉዳይ ላይ የኢትዮጵያን የግድቡን በቦምብ ግብፅ እንድትደበድብ የሰጣት ፈቃድ ነው። ለአብዛኛው ሰው የሰማውና ያወቀው እሱ ነው ውስጥ ላለን አንዳንድ ሰዎች የአሜሪካን ፖለቲካ በስነስርዓት ለምንከታተል ሰዎች ደግሞ የቆየ በተለይ ከቻይና ጋር ለሚያደርገው ጦርነት ኢትዮጵያን በተለይ የአፍሪካ ቀንድን እንደ ማዕከላዊ የሁለቱ ዝሆኖች መዋጊያ ምድር በማድረጋቸው ነው። አብዛኛዎቻችን ተቆጭተን ተቆጣ ተቆጥተን የተነሳ ነው። በዛ ምክንያት የኢትዮጵያው ምናልባት አሁን ያለውን ለውጥ የደረሰበት ደረጃ ለማድረስ ትልቅ አስተዋጽኦ ካደረጉ ትናንሽ ኮሚኒቲዎች መካከል የኢትዮጵያን አሜሪካን ኮሚኒቲው እንደሆነ ገነዘብ በጣም ደስ ይለኛል። ላይ የኛ ኮሚኒቲ በዚህ አጋጣሚ የተለያየ ሙያ ውስጥ ያሉ የተለያየ ዕድሜ ውስጥ ያሉ ወንድ ሴት ሳይል ተሰብስቦ ገንዘብ ያለው ገንዘቡን ሙያውን እያዋጣ በየሳምንቱ እየተገናኘን ውጤት ሊመጣ ይችላል እና በጣም በጣም ደስተኛ ነን በዚህ ውጤት። ፕሮፌሰር አለን እንደሚያውቁት የአሜሪካን ፕሬዚደንቶች በተለዋወጡ ቁጥር የአሜሪካ የውጭ ፖሊሲ በአብዛኛው ጸንቶ ነው የሚኖረው። የተወሰኑ ማስተካከያዎች፣ ማሻሻያዎች ወይም ለውጦች ሊኖሩ ይችላሉ። በጥሩም ሆነ በመጥፎ ገጽታው የተወሰኑ ሀገራት ላይ መልካም ተጨማሪ ነገር ሲያገኙ ሌሎች ደግሞ የሚጎዱበት ሁኔታ ሊመጣ ይችላል። ለጦርም መዘዝ ድረስ ሊያስከትል ይችላል። አሁን ያለው የባይደን አስተዳደር በስልጣን በሚረከብበት ወቅት ከጃንዋሪ ሀያ በኋላ በተለይ በአፍሪካ ላይ የሚያሳድረው ምን አይነት አወንታዊ ወይም አሉታዊ ተጽዕኖዎች ይኖራል ብለው ያስባሉ? በተለይስ የባይደን አስተዳደር ለኢትዮጵያ መልካም ሊሆን ይችላል የሚል ተስፋ ማሳደር ይቻላል? መጀመሪያ በአፍሪካ በኩል የትራምፕ አድሚኒስትሬሽን ፈጽሞ አፍሪካን ኔግሌክት አድርገዋል። እንዲያውም የእሱ ስሎጋን ሜክ አሜሪካ ግሬት አገይን ዋት ደዝ ኢት ሚን ፎር አፍሪካ ብዬ ሳስብ ነበረ። ምክንያቱም የታወቀ ኢንተርናሽናል ጆርናል በጆርናል ኦፍ ዲፕሎማሲ ኢን ኢንተርናሽናል ሪሌሽንስ አፍሪካ ራይዚንግ ብሎ ትልቅ መጣጣፍ አድርገዋል እና እኔም ያሰብኩት በትዋንቲ ኤይቲን አቶ ትራምፕ ነጋዴ ስለሆነና አርት ኦፍ ዲል የሚል መጽሐፍም ስለጻፈ ትልቅ ኤክስፔክቴሽን ነበረኝ። አሁን እንግዲህ ለአፍሪካ ኒው ኤራ ኦፍ ትሬድን ኢንቨስትመንት ከአፍሪካ ጋራ ያደርጋል ብዬ አስቤ ነበረ ግን እንደምታውቁት። ዋይት ሀውስ ንግለክት አደረጋ አፍሪካን እና ይሄ ንግለክት በትረምፕ ብቻ ሳይሆን በቡሽም በኋላም በኦባማ በኩል ነው። ማለት ምንድን ነው የዩኤስ ፎረን ፖሊሲ ወደ አፍሪካ ኮንቲንዩዌሽን ኦፍ ደ ፓስት እና ሚሊተሪ ቤዝ እና ካንተር ቴሮሪዝም አፕሮች ነው ያለው እና ኮርስ በትረምፕ ጊዜ የነበረው ሬሲዝም እና የአፍሪካ ሀገሮች በጣም በጣም ተቆጥተው ነበር እና ሆኖም አቶ ትራምፕ ፖሊሲ ለአፍሪካ ያው ኮንቲኒዌሽን ኦፍ ይሄ ማርጂናላይዜሽን ኦፍ አፍሪካ ነው እና ግን ምንድን ነው ዋና ነገሩ አሁን አንተ እንደጠየከኝ ሚስትር ባይደን ምን ምን ፋይዳ ሊያደርግ ይችላል። ስለ የጠየከኝ ነገር አዲስ ፕሬዚደንት ሲመረጥ ዩኤስ ውስጥ መጀመሪያ ባላንስ ማድረግ አለበት፣ ዶሜስቲክ ፕራዮሪቲስ እና ኢንተርናሽናል አፌርስ ኔሰሲቲስ እስፔሻሊ በመጀመሪያ አራት አመቱ እና በመጀመሪያ ነገር ዶሜስቲክ ፕራዮሪቲስ አለው ሪአሹር ለማድረግ ይፈልጋል ህዝቦቹን ኮንስቲዎቹን። እና አፍሪካ አቶ ባይደን ለፈርስት ተርሞ ለፈርስት ቱ ይርስ ፕራዮሪቲ ላሆን ይችላል በዴሞክራቶቹ ካልኩለት ምክንያቱም ብዙ ካምፔይን ፕሮሚስስ አለ፣ ኩልፊል የሚያደረገው የኮቪድ ጉዳይ አለ፣ የኢኮኖሚ ጉዳይ አለ። ሁለተኛ ስለ የአሜሪካዎቹ ውጭ ጉዳይ ነገር ስናስብ ትላልቅ ኢንተርናሽናል ኢሹስ ደግሞ አሉ። አሁን ፕሪኦኪፓይ የሆኑት ዴሞክራቶች እንዴት ብለን ነው ትራምፕ የሰራውን ነገር ያበላሸውን ነገር እንዴት ብለን ነው የምትጠግነው ነው። ባይደን አሁን አሜሪካን ደብሊው ኤች ኦን ሪጆይን እንድታረግ ሊያድርግ ነው። ለፓሪስ ክላይሜት አኮርድን ጆይን ለማድረግ እንደገና እየሞከረ ነው፣ ይሞክራሉ። አሁን የቻይና ዩኤስ ትሬድ ሪሌሽን አለ፣ ችግር አለ እዛ ላይ የኖርት ኮሪያ ኢሹ አለ፣ የኢራን ጉዳይ አለ እና ኢን ደ ሀረርቲ ኦፍ ፎረን ፖሊሲ የአፍሪካ ነገር ወደ መጨረሻ ሳይሆን አይቀርም እና በዚህ ጉዳይ የትራምፕ አድሚኒስትሬሽንም በጣም ሲሚላር ነው ከባይደን አድሚኒስትሬሽንም ከኦባማ አድሚኒስትሬሽን። ሶስተኛ ችግሩ የዩኤስ ፎሬን ፖሊሲ ና አፍሪካ ፕራዮሪቲ ድሮም የነበረ የኮንግሬሽናል የዩኤስ ኮንግሬሽናል ኒግሌክት ኦፍ ዲ አፍሪካን ኮንቲነንት ነው። ምክንያቱም ኮንግሬስ በጣም በጣም ቢዚ ነው፣ ግን እንደ ዋይት ሀውስ ሳይሆን ሌላ ሪጅኖች አሉት ኮንግሬስ ኮከስ የሚያደርግበት ጉዳይ። ዋና ነገሩ ምንድነው? ኮንግሬስ ስለ አፍሪካ ብዙም አያውቅም። እንደውም ብዙ ጊዜ ኮንግሬሽናል ብላክ ኮከስ የሚሉት ደግሞ ዊክ ነው። በጠቅላላው ግን አሜሪካኖች ስለ አፍሪካ አያውቁም። ይህን ያህልም ደግሞ ኬራ አደርጉም። ይህን ያህል ኮንግሬስ ውስጥ ሜምበርሺፕ ለምሳሌ ኦን አፍሪካን ሰብ ኮሚቴ ውስጥ እሱ እንደውም ብዙዎቹ ኮንግረስመን ኤን ወመን እሱን ወደ መጨረሻ ነው ጆይን የሚያደርጉት። ብዙዎቹን ኮቪድ አያደርጉትም። አራተኛ ችግሩ የአፍሪካ ጉዳይ ኢን ተርምስ ኦፍ ዩኤስ ፎሬን ፖሊሲ ዩኤስ ፎሬን ፖሊሲ አሁን እንዳልኩት ኮንግሬስ ውስጥ ብዙ ጥቅማዊ ቦታ ተብሎ አይታይም እና የአፍሪካ ጉዳይ ለሃይ ሌቭል ቢሮክራት Within the executive branch, State Department, Pentagon, CIA, most absolutely, when under secretary of African affairs, most absolutely, cordial line of delegated andional. I the Trump administration, the Africa assistant secretary for African affairs, Trump, since 2017, now January like, I'm not the assistant under secretary. አፍሪካን አፌርስ ለመሾም መጨረሻ ላይ የተሾሙት ሚስተር ቲቦር ናጌይ ናቸው። አሁን ድሮ ዮስ ኢትዮጵያ አምባሳደር ነበሩ አዲስ አበባ። እና በአጭሩ ብዙ አዲስ ፕሬዚዳንት ስትሆን ብዙ ፕሬሸር አለበት፣ ኮንግሬስን ብዙ ፕሬሽር አለበት የዶሜስቲክ አፌርስ ላይ። ስለዚህ አፍሪካ እንዳጋጣሚ ትልቅ ነገር ካልተገኘ በስተቀር ዩዥዋሊ ኦን ባክ በርነር ነች። ለምሳሌ እንደውም ምስተር ትራምፕ በክሊንተን አድሚኒስትሬሽን ጊዜ የተላለፈ ሕግ ነበረ አገዋ የሚባል የአፍሪካ ኦፖርቹኒቲ ኤንድ ግሮዝ አክት የሚባል የዩኤስ እና አፍሪካ ትሬድ ግንኙነት የሚያጠናቅ ሕግ ተላልፎ ነበር። የአፍሪካ አግሪካልቸራል ፕሮዳክት ወደ ዩኤስ ኦልሞስት ታሪፍ ፍሪ እንዲገባ ተፈቅዶ ነበረ እና በትራምፕ አድሚኒስትሬሽን ጊዜ እንዲያውም አይሆንም ተብሎ ታሪፍ ሰቅለው ነበረ ለማለት ነው። ስለዚህ የዩኤስ ፖሊሲ አፍሪካ በአጭሩ ሚሊተራይዝ የሆነ ፎረን ፖሊሲ ነው። በአጭሩ ሚስተር ትራምፕ፣ ዴሞክራቱ ባይደን ይሻላል። ግን አፍሪካ ሴት የምታደረገው ኢንተርምስ ኦፍ ጌቲንግ አቴንሽን የዩኤስ ፎረን ፖሊሲ ሜከርስ ስትራክቸራል ነው ደግሞ በኢንተርናሽናል አፌርስ ጉዳይ ላይ ፎከስ ሲያደርጉ ዋይት ሀውስ ሆነ ኮንግሬስ ሆነ መጨረሻ ላይ ነች ያለችው። አቶ ኤልያስ እንደም እንዳነሱት ሶን ጨምሮ ኢትዮጵያውያን አሜሪካውያን በርካታ ጥረቶች እንቅስቃሴዎች አድርገዋል። የጆ ባይደን የሚቀጥለው የአሜሪካ ፕሬዚዳንት ሆነው እንዲመረጡ ከኢትዮጵያ ብሔራዊ ጥቅም አኳያ የጆ ባይደን ፕሬዚደንት ሆኖ መመረጥ ለኢትዮጵያ ምን የሚያስገኛቸው ፋይዳዎች ወይም ትሩፋቶች ይኖራሉ ከሚል አመኔታ ነው። ምን ትጠብቃላችሁ? ያንንስ ለማግኘት ጥረታችሁ በምን መልኩ ነው የሚቀጥለው? ይህንን መልስ ለመመለስ ምናልባት ዶክተር አሮን ካነሳቸው አንዳንድ ነገሮች ጋር ወደኋላ ተመልሼ፣ ምክንያቱም ትንሽ ስለሚለያይ አመለካከታችን፣ ከሱ ልጀምር። በአጋጣሚ ሆኖ ትራምፕ ስልጣን ከያዘ በኋላ የአፍሪካን በመጥፎ በስግብ የጀመረበት ሁኔታ ነው የነበረው። ከዚያም በኋላ ደግሞ እንደተነገረው ከአመት በኋላ ነው አንደር ሴክሬታሪ ለአፍሪካ የሾመው። ያ ከሆነ በኋላ ግን በተለይ በዚህ በሀያ ሀያ በያዝነው አመት መጀመሪያ አካባቢ ግን አፍሪካ ላይ ያለው አሰላለፍና ፖሊሲ በአጠቃላይ ተቀይሯል። ምናልባት አልነገሩንም ነበረ። አሁን ነው እየገባን እየተገለጠ፣ ብዙ ነገር እየወጣም ያለው ከቻይና ጋር ባላቸው ፍጥጫ ምክንያት አፍሪካ ላይ ያላቸው አይናቸው ከሚፈልገው በላይ በተለይ አሁን የቀይ ባህር አሪና ብለው በጀመሩት ትልቅ እቅድ መሰረት አንደኛ የቀይ ባህር ላይ፣ ሁለተኛ በዚሁ በአፍሪካ ቀንድ ላይ፣ ሶስተኛ ደግሞ ከዛው ጋር በተያያዘ ሁኔታ የአባይ ጉዳይ ላይ እጃቸውን አስገብተው ምናልባት የኢትዮጵያ መንግስት ሆነ እኛም ሁላችንም በፍጹም ያልጠበቅነው እና ያላሰብናቸውን ነገሮች ሲያደርጉ ቆይተዋል። የአፍሪካ በተለይ የኢትዮጵያ ጉዳይ በዚህ የሆርን ኦፍ አፍሪካ ጉዳይ ከመቼውም በላይ የአፍሪካ ፕራዮሪቲ ሆኗል። ይህ ደግሞ ቀጥታ ራሳቸው ባላቸው ሳይሆን ከዚህ ከቻይና ጋር ባላቸው የኢኮኖሚ ጦርነት ምክንያት እንደምናስታውሰው፣ በተለይ ሁለተኛው ቡሽ ስልጣን ከያዘ በኋላ አሜሪካ በጦርነት ውስጥ ተናግዳ በነበረበት ወቅት አብዛኛውን የአፍሪካ አካባቢ በዲቨሎፕመንት እርዳታ እና በኢንፍራስትራክቸር መንገድና የህንፃ ስራ ላይ የቻይናዎቹ ገብተው አስፈላጊ የሆነውን ከብዙ ሀገሮች ጋር ያላቸውን ግንኙነት በመፍጠር አሜሪካንን ወደ ሰላሳ አመት ወይም ወደ ሀያ አመት ወደ ኋላ ያስቀረቻል። አሁን አሜሪካ ደግሞ ከእንደገና ዘላ ገብታ ከአፍሪካ ከቻይና ጋር ለመወዳደር ያልቻለችበት ሁኔታ ነው ያለው ቻይናን ለማስቆም ግዴታ አሁን ኢትዮጵያ ውስጥ ያለውን ሁኔታ ፈጥራ ኢትዮጵያ ውስጥ ያለው አሁን ሰሞኑን እየተካሄዱት ያሉት አብዛኛዎቹ ነገሮች ጋር ከዚህ ጉዳይ ጋር የተገናኘ ነው። ብዙ ሰው የምናስበው ኢትዮጵያ ውስጥ ያለ ከኦሮሚያ ክልል ውስጥ የሚፈጠሩት እያንዳንዳቸው ነገሮች፣ ዛሬ በትግራይ አካባቢ የምናየው እያንዳንዱ ነገር ከዚህ ከሁለቱ ከቻይና እና ከአሜሪካ ጉዳይ ጋር የተገናኘ ነው እና ያ ደግሞ የሆነው በዚህ በትራምፕ አመካኝነት ነው። ይሄ ምናልባት ለወደፊት በታሪክ የምናየው የምናነበው ምናልባት እየቆየ የሚገለጥልን ነገር ይሆናል። አሁን ይህ ትራምፕ ቢያሸንፍ ኖሮ ሀገራችን የጦርነት ማዕከል ነበር የምትሆነው። እና የማዕከላዊ መንግስቱን የኢትዮጵያን ማዕከላዊ መንግስት የሚደግፍ የሚቃወም ማንኛውም ግሩፕ ደግሞ በዚህ በከይሲ ትራምፕ ይደገፍ ነበረ። ለኢትዮጵያ ትልቁ ድል ዛሬ የትራምፕ መውጣት፣ ምናልባት አራት ዓመት ይገዛልናል ምናልባት እድለኞች ከሆነ በዛ አራት ዓመት ውስጥ ደግሞ ምናልባት የመጀመሪያውን ጥቂት ዓመታት በጣም ኢትዮጵያውያኖች በያለንበት ቦታ መበርታት ያለብን አዲስ የመጣውን መንግስት መርጦ ስልጣን ላይ ማስገባት ብቻ ሳይሆን ከገቡም በኋላ ደግሞ በኢትዮጵያ ጉዳይ ላይ ለኢትዮጵያ እንዲቆሙ፣ ለኢትዮጵያ እንዲከራከሩ፣ ለኢትዮጵያ አገራዊ ጥቅም እንዲቆሙ አንደኛ አድቮኬት በማድረግ ተሰብስቦ በተለያዩ የምርጫ እና የተመረጡ ኮንግረስ ሰዎችን እና የሴኔተሮችን ሎቢ በማድረግ ስራ መሰራት አለበት እና የእኛ ግሩፕ አሁን እያደረገ ያለው እሺ ትራምፕን እንዲሸንፍ አድርገናል። ባይደንን እንዲመረጥ አድርገናል። ከዚህ በኋላ ምንድን ነው ማድረግ ያለብን እኛ? የዴሞክራቶቹ ወይም ደግሞ የሪፐብሊካኖቹ ሎያሊቲ አይደለም ያለን ያለን ሎያሊቲ ለኢትዮጵያ ህዝብና ለኢትዮጵያ አገር ነው። ያንን ደግሞ ለማድረግ ሁለቱም ግሩፖች ለኢትዮጵያ ቆማለን እስካሉን ድረስ ልክ እስራኤሎቹ ፓክ በሚባለው ድርጅታቸው ተሰብስበው ለሀገራቸው አድቮኬት እንደሚያደርጉት እኛ ኢትዮጵያውያኖች ደግሞ ምንድን ነው ማድረግ ያለብን ይህንን ተሰብስበን ለሀገራችን አድቮኬት በማድረግ ተሰብስበን እስካሁን ድረስ ከኛ ጋር ሆነው እንደነከረን ባንስ አይነት ሰዎች ስቴሲ አብራሃምስ፣ የተለያዩ የኮንግረስ እና የሴኔት ውስጥ ያሉ የአሜሪካኖችን የሚኛን ኬዞች የሚረዱትን ሰዎች ክሪስን ያሉ አይነት ተመሳሳይ ሰዎችን ከእንደገና ተወዳድ ሲወዳደሩ ቦት አድርገንላቸው መጣናቸው ስልጣን እንዲይዙ ማድረግ ብቻ ሳይሆን ስልጣን በያዙበት ወቅት የኢትዮጵያን ናሽናል ኢንተረስት አፍሪካን ኮንቲኔንታል ኢንትረስት የእኛን ደግሞ እዚህ ሀገር የምንኖረውን ኢንዲቪጁዋል ኢንትረስታችንን እንዲያስጠብቁልን ነው። እና ያንን ለማድረግ ወደ አሁን ይሄ ጆርጂያ የሚደረገው ምርጫ ላይ አንዳንድ ስራዎች እየሰራን ነው። እሱ ካለቀ በኋላ የሚቀጥለው ትልቁ ስራችን ወደ ፓክ ራሳችንን አሳድገን፣ ፖለቲካ አክሽን ኮሚቴ ይሉታል እዚህ ሀገር ወደዛ ራሳችንን የተግባር ኮሚቴ እንደማለት ነው። የፖለቲካ ተግባር ኮሚቴ ነው አደራጅተን፣ አዋቅረን በተለያዩ ሲድ ውስጥ ያሉ ኢትዮጵያውያኖችን፣ ማንም የሚቀር ኢትዮጵያዊ የለም። ስደት ላይ ሆኖ ኢትዮጵያዊ ሆኖ አሜሪካዊ ሲቲዝንሺፕ ኖሮች ወይም ደግሞ ሌላውም ጭምር ለአገሬ ይታገላለው ለአገሬ ይሰራለው የሚለውን ሁሉ ቨርቲክሊም ሆሪዞንታሊም አገናኝተን ለኢትዮጵያ ነባራዊና ዘላቂ የሆነ ለውጥ ለማምጣት የሚያስችል ኢንስቲቱሽን መፍጠር ላይ ነው አሁን ያለ ነው፣ እያደረግን ያለ ነው። ግን አፍሪካ ወደ ኋላ ለመመለስ አፍሪካ በአሁኑ ሰዓት ምናልባት ደግሞ በተለይ ኢትዮጵያና የሆርን ኦፍ አፍሪካ ከግብፅ ጋርም ተገናኝተው ቀይ ባህርም እንደዛው ከሚፈልገው በላይ በታሪካችን ምናልባት ከአስራ ዘጠኝ ዜሮ አንድ እስከ አስራ ዘጠኝ አስራ ስድስት የነበረው አይነት የዚህ ታላልቅ ፓወሮች በፍሬንጅ ቁጥር ማለት ነው። የታላልቅ ፓወሮቹ ከእንደገና ተመልሰው እዚሁ የአፍሪካ ቀንድ ላይ ኢትዮጵያ ላይ ማለት ነው ትልቅ ፉክክርና ውድድር እያደረጉ ነው ያለው። ስለዚህ እኛን በጣም አፌክት ስለሚያደርገን በጽኑ መከታተል አለብን ብዬ አምናለሁ። ፕሮፌሰር አረሪስ በተለይ ከኢትዮጵያ ብሔራዊ ጥቅም አኳያ በአንድ በኩል ኢትዮጵያውያን አሜሪካውያን አሁን አቶ ሊያስ እንደጠቀሱት በምን መልክ የሚቀጥሉትን አራት ዓመታት ለኢትዮጵያ በጎ እንድታደርግ አሜሪካ ጥረታቸውን መግፋት አለባቸው ከዛ ባሻገርስ ኢትዮጵያ መንግስት በራሱ ያለውን ዓለም አቀፍ ግንኙነት ከአሜሪካ ጋር በምን መልክ መግፋት አለበት? በአሜሪካ የሚገኘው የኢትዮጵያ ኤምባሲም ሆነ የውጭ ጉዳይ ሚኒስቴር ፖሊሲውን ከአሜሪካ ጋር በምን መልክ መቅረጽና ለኢትዮጵያ ብሔራዊ ጥቅም አሜሪካ ጋር እንድትሆን ማድረግ ለማስቻል ጥረቶችን ሊያደርግ ወይም ስትራቴጂካዊ የሆነ ፓርትነርሽፕ ሊመሰርት ይገባል ይላሉ? ቶ ኤልያስ እንዳለው ዩኤስ ውስጥ ብዙ ኢትዮጵያውያን አሉ፣ ሲቲዝን የሆኑ አሉ እና እሱ እንደተናገረው ኦርጋናይዝ ሆነው እንደ ፓክ ኢንትረስት ግሩፕ ሆነው ማንም ግሩፖች እንደሚያደርጉት፣ ኪዩባን አሜሪካንስ፣ ጂውሽ አሜሪካንስ የመሳሰሉት እንደሚያደርጉት ሁሉ ኢትዮጵያ የአሜሪካን ፖለቲካ ለመጫወት ይችላሉ። የሚመረጥ ኮንግረስማን፣ ኮንግረስ ወመን ወይም ሴኔተሮች ካሉ እየረዱና ፖለቲካ እየሰሩ ይሄ ማንም የሚያደርግ ኢሚግራንት ኮሚዩኒቲ የሚያደርገው የሚያደርገው ነው አንዳንዶቹ በጣም ሰክሴስፉል ሆነዋል። ፐርቲክዩላርሊ ጂዊሽ አሜሪካንስ፣ ኪዋን አሜሪካንስም በጣም ሰክሴስፉል ሆነዋል። በዛ ወገን በዛ መንገድ ኢትዮጵያን ሲቲዝኖች ይህንን ነገር ሊያደርጉ ይችላሉ። የኢትዮጵያ ኤምባሲዎች እና ቆንስላዎች በየቦታውም ይሄ ነገር እንዲሳለጥ ከኢትዮጵያ ኮሚኒቲ ጋር ሰሩ ይችላሉ። ግን ቅድም ቶ ኤልያስ እንዳነሳው ትክክል ነው። የዩኤስ ቻይና ራይቫልሪ ፉክክር አሁን አለ። ሆርን ኦፍ አፍሪካ ብቻ ሳይሆን አፍሪካ ጠቅላላ ውስጥ ነው ያለው እና በቀደም በኢንተርቪውም እንደተናገርኩት የሆርን ኦፍ አፍሪካ ቀጠና በጣም ኢምፖርታንት ቀጠና ነው የቀይ ባህር ሰላጤ ማዕት ሚሊተሪ ቤሶች ያሉበት የቻይና ኤክስፖርት በቀይ ባህር አድርጎ በስዌዝ ካናል ወደ አውሮፓ የሚሄደው ወደ ሰማንያ ፐርሰንት ከመቶ ይሆናል ከቻይና ወደ አውሮፓ የሚሄደው፣ እና ያ ሰፈር በሞላ በጣም በጣም ኢምፖርታንት ነው። እና ኢትዮጵያ አዝ ሪጅናል ፓወር ደግሞ ኢምፖርታንት ነች ለዩኤስም ለቻይናም ነች። እና ጉዳዩ ምንድን ነው? አንድ ገበያተኛ ከሚኖር ሁለት ሶስት ቢኖር ጥሩ ነው ነው የሚባለው ፉክክር። እና የኢትዮጵያ ናሽናል ኢንትረስት ሁለቱን ሀያላን መንግስታት ቻይና ወደ ሀያላን መንግስት እየሆነ ነው እና ከሁለቱም ኢትዮጵያ የምትፈልገውን ጥቅም በዘዴ ና በስንስ አርጋ ልታገኝ ይችላለች። በአሁኑ ጊዜ አፍሪካ እንደ አንዲት ቆንጆ ልጃገረድ ሁሉም ሊያጫት የሚፈልግ ነው። አሜሪካኖቹም አሉ ቻይናዎችም መጥተዋል። በፊት ግን እንደ ቁም ነገርም አላዩም ነበር አፍሪካን አውሮፓኖችም ሆነ አሜሪካኖችም ሆነ አሁን የአሜሪካኖቹ ኢንትረስት ባይንላርጅ እንዳልኩት ቅድም ቴሮሪዝም መዋጋት ፎረን ፖሊሲያቸው ኦልሞስት ላይክ ሚሊተሪ ፖሊሲ ነው። ግን የቻይና መምጣት እንደ እድልም ሊታይ ይችላል እና ኢትዮጵያ በዚህ ነገር ስትራቴጂይዝም አርጋ የምታገኘው ነገር ይኖራል፣ ከምዕራብ ያሆኖችም ከቻይናም ጭምር እና እሱን ለማለት ነው። ጥሩ ኦፖርቹኒቲ ነው ያለው ለአፍሪካ ግን ዋና ነገሩ ዊ ሀብ ቱ ሲ ዘ ሞመንት ነው የሚባለው ለረጅም ጊዜ ከጠበቅን ፕራይዙ ሊያመልጠን ይችላል እና ይህንን ነው የምለው ከም አቶ ኤልያስ ቅድም በእርግጥ ኢትዮጵያውያን አሜሪካውያን ምን ማድረግ እንደሚገባቸው አንስተዋል። በቀጣዩ አራት አመት ጊዜያት ውስጥ ከዛም በዘለቀ ባይደን አስተዳደር በሚቀጥሉት አራት አመታት ጊዜ ውስጥ ለኢትዮጵያ አጋር እንዲሆኑ ጠቀሜታ ለማስገኘት የኢትዮጵያ መንግስት የውጭ ጉዳይ ፖሊሲውን በምን መልኩ ሊያሻሽል ሊያዳብር ይገባል ይላሉ? ምን አይነት ተጨማሪ የሆኑ ጥረቶችን ሊያደርጉ ይገባል ከኢትዮጵያ ጥቅም አኳያ? በቅድም ፕሮፌሰር አረ እንዳሉት ኢትዮጵያ ልዩ የሆነ ስትራቴጂካዊ ተጽዕኖ አሳዳሪ ነች፣ በአፍሪካ አካባቢ እንደዚሁም ደግሞ ለሚድሊስትም ሆነ ቁልፍ የሆነች ነች። ቻይና በዛ ውስጥ እንደዚሁ ልዩ ኢንተረስት አለ። እነዚህን ሁሉ ካርዶቿን ተጠቅማ ከአሜሪካ ምን አይነት ጥቅሞችን ልታገኝ ይገባል? ብዙ ጥቅሞችን ማግኘት ትችላለች። በእርግጥ ያንን ጥቅም ለማግኘት ምን ማድረግ አለባት በውጭ ፖሊሲ ደረጃ ይላሉ። አሁን ባለፈው ዓመት በዚህ ኢትዮጵያ ውስጥ የተለኮሱት እሳቶች ቀላል አይደሉም። ዋናው እነሱን ማጥፋት መቻሉ ራሱ ትልቅ ነገር ነው። እሱ፣ የአሜሪካኖቹ በራሳቸው ያላቸው የፖለቲካ የሚኖረው ለውጥ ላይ የዛን የኢትዮጵያ ውስጥ ያለውን ሰላም እንዲፈጠር ወይም ደግሞ ምናልባት ይሄ እነሱ በራሳቸው የጀመሩት አዲሱ የዚህ የቀዝቃዛው ጦርነት ሰለባ እንዳንሆን ባለፈው በደርግ መንግስት ጊዜ ኃይለ ሥላሴን አውርደው ኮሎኔል መንግስቱ ለማርያም ስልጣን ከያዙ በኋላ አገራችን የገባችበት የዚህ የምስራቁና የምዕራቡ አይነት አጣብቂኝ ውስጥ የሁለቱ ትላልቅ ፓወሮች ገመድ ጉተታ ላይ መሀከል ላይ እኛን የተበጣጠስ ነው። አሁንም ኢትዮጵያ እንደሱ አይነት ታሪካዊ አጋጣሚ ይገኛል እዛ ውስጥ ነው እየገባን ያለ ነው እና ከዛ ውስጥ እንዴት አድርገን ራሳችንን ፈልቅቀን ማውጣት እንዳለብን የኢትዮጵያ መንግስት መሪዎች እና ከእንደገና ደግሞ የኢትዮጵያን ምሁራን በያገሩ ያሉ በተለይ አሜሪካን ሀገር ያሉ የኢትዮጵያን ምሁራኖች ትልቅ ስራ መስራት አለባቸው። አንደኛ ይህንን ኢሹ አናላይዝ ማድረግ መከታተል፣ ምናልባት እስከ ዛሬ ድረስ ያልሰጡትን አይነት ፎከስ በማድረግ ከታሪክም በማገናዘብ ለኢትዮጵያ መንግስት አስፈላጊውን ጥናቶች እያደረጉ ማቀበል ይኖርባቸዋል። ከእንደገና ደግሞ እነዚህን ግባቶች የሚወጡትን ግባቶች ለዚህ አድቮኬት ለሚያደርገው ግሩፕ ፊድ እየተደረገ የአሜሪካ መንግስት በዛ መልኩ የኢትዮጵያን እንዲታደግ የኢትዮጵያ ውስጥ እጁን የሚያስገባበትን እንዲሰበስብ ወይም ደግሞ ያልሆነ ግሩፕ የሚደግፍበትን ሁኔታዎችን እንዲያቆም መደረግ አለበት። እንደሱ አይነት ነገሮች ካልተደረጉ አሁንም ክልላችን የጦርነት ቀጣና ነው እየሆነ ያለው፣ ወደዛ ነው እየገፏት ያለው። ዛሬ ያለው ቀላል ነገር ሊሆን ይችላል፣ ግን ነገና ከነገ ወዲያ የተሰለፉ የተከመሩ ሌሎች ነገሮች አሉ እና እሱን እንዲቆሙ መደረግ አለበት። በሌላ በኩል ደግሞ በጣም ትልቅ ነገር ምናልባት እንደ ትልቅ ነገር ኢትዮጵያውያኖች መኩራት ያለባቸው በልጆቻቸው ነው እንደ ዮሐንስ አብርሃም ዛሬ የባይደን ከምርጫ ካሸነፈ በኋላ የሚኖረውን የመንግስት አወቃቀር የሚመራ ኃላፊ ሆኖ የተሾመ ወጣት ወንድማችን ነው። እንደዚህ አይነት ኢትዮጵያን አሜሪካኖችም ኢትዮጵያ አፍርታለች። በዛ በጣም በጣም ልንኮራ ይገባናል። ወጣት ደግሞ ከዛ ውስጥ ደግሞ እየመጡ ደግሞ ያሉ እንደነ ሄኖክ አይነት ወጣቶች አሉ። የዚህ የአሁን የባይደን የምርጫ አማካሪ የነበረው እንደነ አዲሱ ደምሴ አይነት አሉ። እናቱ አፍሪካን አሜሪካን አባቱ ኢትዮጵያዊ የሆኑ ሰው። እነሱ ደግሞ ሌላ ደግሞ እንደ ዶክተር መና ደምሴ አይነት ዳይናሚክ ኢንተሌክቹዋል ፕሮፌሰር የዩኒቨርሲቲ አስተማሪ ነች። ከእንደገና ደግሞ የዚህ የብላክ ኮከስ የሚባለው የኮንግሬሽነል ስብስብ የዛ ምክትል ፕሬዚደንት ነች እና እንደነዚህ አይነት ምርጥ እና ድንቅ የሆኑ በጣም ቁልፍ ሚና እየተጫወቱ ያሉ ኢትዮጵያውያኖች ዛሬ ኢትዮጵያ አፍርታ ይህ የምናወራው አገር እምብርት ውስጥ አሉ። ከውስጥ ዋና ቁልፍ የሆነ ስራ እየሰሩ ያሉ ሰዎች አሉ። እነሱን በመደገፍ እነሱን በማቀፍ እነሱንም በኢትዮጵያ ሁኔታ ላይ እንዲሳተፉ በማድረግ ትልቅ ስራ መሰራት ይቻላል ብዬ አስባለሁ። በዚህ አጋጣሚ መርሳት የማልፈልገው እንደ አሰምብሊ ማን አሌክዛንደር አሰፋ የመሰሉ ደግሞ በየከተማቸው እሱ ከኔቫዳ ነው ተወዳድሮ አሸንፎ አሁን የኔቫዳ ስቴት ውስጥ ግዛት ውስጥ ተመራጭ ሆኖ ከመሪዎች ውስጥ አንዱ ነው እና በየቦታው ኢትዮጵያኖች እንደዚህ እየተሳተፉ የሚገቡበት ጊዜ ነገ ኦባማን ወይም ደግሞ ከመላ ሀሪስን የመሰሉ ኢትዮጵያን አሜሪካኖች ለፕሬዚደንትነት የማይሮጡበት ምክንያት የለም፣ የማይሆኑበት ምክንያት የለም። ያ ሆነ ማለት ደግሞ ከውስጥ ሆነው የኢትዮጵያን አጀንዳ እንዲጠበቅ ያደርጋሉ ማለት ነው። ስለዚህ የኢትዮጵያ ተስፋ ትልቅ ነው፣ ግን ብዙ መሰራት ያለባቸው ነገሮች አሉ። የኢትዮጵያ አሁን ወቅታዊ ኢትዮጵያ ውስጥ ከውስጥ ያሉ እሳቶችን የሚቃጠሉ እሳቶችን እያየን ትልቁን ደግሞ ከውጭ እየመጣብን ያለውን ደግሞ ትልቅ ደራሽ ውሃ አንዘንጋው እና ሁለቱንም እያየን አንደኛ ኢትዮጵያ ውስጥ ያለውን ሰላም እንዲሰፍን የበኩላችንን አስተዋጽኦ ማድረግ አነሳ ከእንደገና ደግሞ ከውጭ የዝሆኖቹ ጥል መካከል ደግሞ እንዳንጨፈለቅም ያንን የዝሆኖቹ ብርየት ሊወድቅ እንደሆነ እየተመለከትን አገራችንን የምናተርፍበትን ዘዴን በይን ነው የሚለው ፕሮፌሰር አሮን ተስፋዬ፣ በዊሊያም ፓተርሰን ዩኒቨርሲቲ የፖለቲካል ሳይንስ ዲፓርትመንት ዋና ኃላፊ አቶ ኤልያስ ወንድሙ፣ የፀሐይ አሳታሚ ድርጅት መስራችና ዋና ስራ አስኪያጅ።